ሰላም ጠነስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምና እንደምናምሽታችኋል የዛሬ የዕለተ ሰኞ ታህሳስ 24 2015 ዓ ም የጋቢና ቬ መሰናዶ ካአሁን ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። ዝግጅቶቻችንን ወደ እናንተ የምናደርሰው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ነው። በምሽቱ ከምን ወደ እናንተ ለማድረስ ካቀድናቸው ናቸው መካከል ጥቂቶቹን እናስተዋውቃችሁ። መንግሥት የቤት ሰራተኞችና አሰሪዎች የሚዳኙበትን የህግ ማዕቀፍ ሊያበጅ ይገባል ሲል አንድነት የተባለ ሀገር አቀፍ የቤት ሰራተኞች ማህበር ጠይቋል። ይህንና ስፖርት እንዲሁም ደግሞ ሌሎች ጥንቅሮችን ይዘን ነው ወደ እናንተ የመጣ ነው። የደንገረመ መሰናዶን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ እናመሻለን። እናንተም አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። うん。 መንግስት የቤት ሰራተኞችና አሰሪዎች የሚዳኙበት የህግ ማቀፍ ሊያበጅ ይገባል ሲል አንድነት የተሰኘ ሀገር አቀፍ የቤት ሰራተኞች ማህበር ጠይቋል። በኢትዮጵያ በስድስት ክልሎች ቅርንጫፍ ጽህፈት ቤቶችን ከፍቶ የሚንቀሳቀሰው ተቋሙ ከ13 ሺህ በላይ አባላት እንዳሉት የገለጸ ሲሆን በህግ ላይ የተመሰረተ የአሰሪና የሰራተኞች ግንኙነት እንዲኖር ለማድረግ እየሰራ መሆኑም ገልጿል። አስቴር ምስጋናው በዚህ ዙሪያ ያሰናዳችው ዘገባ ቀጥሎ ይቀርባል። ስሟ እንዲጠቀስ ያልፈለገችው ይህች እድሜ 17 ነው ያለችኝ ታዳጊ የአስረኛ ክፍል ትምህርቷን እንዳጠናቀቀች ከትውልድ ስፍራዋ ጎንደር ተነስታ መዳረሻዋን ባህር ዳር በማድረግ በቤት ሰራተኝነት ከሰው ቤት ተቀጥራ ስራ መጀመሯን ትገልጻለች። ወደ ስራ ህይወት የገባችው ቤተሰቧን ለመደጎም እንደነበረ የተናገረችው ታዳጊዋ ነገር ግን በአሰሪዋ በደረሰባት ድብደባ በመጎዳቷ ስራዋን በመተው የህፃናት ማቆያ ድርጅት ውስጥ ለመግባት መገደዷን አጫውታናለች ስድብ ምናምን ስታበዛ አረ እኔ እችላለሁ ብዬ ነበረ አትችም ካልሽኝ ልሂድ በቃ ወደ ሀገሬ ምናምን ስላት እንዴት ልሂድ ትይኛለሽ ልሂድ የሚባል ወሬ አታውሪ ምናምን አለችኝ ከዛን አረ እኔ ልሂድ ነው ምናምን ብዬ ስላት ገና በወሬ እዛ ይህን እንደዚህ አድርጋ በካራ እንደመታችኝ ወደ አርግፊው እንትኑን ድው ምን አለች። ከዛም በኋላ ሽንት ቤት እጅንትን ስለው አላቆም አለ ድ አዛ ሆስፒታል ወሰደች። ስራ አላቆምኩ በአንድ በግራዬ እቃ ምናምን አጥር ነበር። የአስራ አምስት አመት ታዳጊ መሆኗን የተናገረችው ሌላዋ አስተያየት ሰጪ ደግሞ በቤት ሰራተኝነት ተቀጥራ በምትሰራበት ቤት በአሰሪዋ ጾታዊ ጥቃት እንደደረሰባት ታብራራለች። እርሷ እንደምትለው ጥቃቱ ከደረሰባት በኋላ በቤቱ መቆየት እንኳን አልተፈቀደላትም። እህቷ ወልዳ ሄድ ስትሄድ ሁለት ቀን ምናምን ሁናል። ከዛ ከነበርሽበት ሰውዬ ተኝተሽ ታውቂያለሽ አለኝ። እኔ ህፃ ነች ተኝቼ አላቅም አልኩ። ከዛ ጣቷሽን የሆነሽን ተናገሪ ሲለኝ አስገደደኝ። ምንም አላቅም ምንም ህፃን ነኝ ያልኩት ግን አስራ አምስት አመት ነው። አስራ አምስት አመት አይደለም? አስራ አምስት አመት ነው ስለው በሌላ ቀን ደግሞ የት ነው የምተኛ አለኝ አልኩት ስለው መብተኝ ካልገባ ብተኛ አልተኛም እዚህ ስለው ከዛ ደፈረኝ። ባንቻየው ተፈራ ከሶስት አመት በፊት በአማራ ክልል እንደተቋቋመ የተገለጸው ትንሣኤ የተባለ የቤት ሰራተኞች ማህበር ሊቀመንበር ናት። ለአስር አመታት ያህል ከሰው ቤት ተቀጥራ እንደሰራች ትናገራለች። አሰሪዎችና ሰራተኞች መካከል ያለውን ክፍተት ስታብራራ መብትና ግዴታን ጠንቅቆ ባለማወቅ ነው ትላለች። ወደ ማህበሩ የመጡ ቅሬታ አቅራቢዎችን የግንዛቤ ማስጨበጫ ሰጥተው እንደሚልኳቸውም ትገልጻለች። ዋና ዋና ዓላማዎቹ የመጀመሪያው የቤት ሰራተኞችን መብት ማስጠበቅ ይላል። ሁለተኛ ደግሞ የቤት ሰራተኞች ዘርፈ ብዙ ችግሮችን መፍታት፣ ሶስተኛ የቤት ሰራተኞች ከአሰሪዎቻቸው ጋር መልካም ግንኙነት እንዲኖራቸው፣ አራተኛ የቤት ሰራተኞች በሙያ ብቁ እንዲሆኑና በሙያ የተገነባቸው የቤት ሰራተኞች ማፍራት፣ አምስተኛው የቤት ሰራተኞች ከሚደርስባቸው ችግሮች እንዲደርስ ነው። ከመታወቂያ ጀምረን ስናይ የቤት ሰራተኛ መታወቂያ እንኳን ኢቭን የላትም በህፃንነቷ ትመጣለች ከሀገሯ ህዳ ስጠይቅ አናቅሽ የሚሏታል ወይ ቤተሰብ የሌላት ትሆናለች። ከዚህ ደግሞ ሲጠይቅ መሸኛ አምጡ ይላሉ አሰሪዎቻቸው ጋር መልካም ግንኙነት ሲባል አንድ አሰሪና አንድ የቤት ሰራተኛ ችግር ቢገጥማቸው ቢጣሉ፣ ቢጋጩ የመጀመሪያ የሚያደርገው ይሄ ማህበር የማግባባት ስራ ነው የሚሰራ። ለአሰሪዋም፣ ለሰራተኛዋም ግንዛቤ ይፈጥርና ሁለቱ በመልካም ግንኙነት አብረው ሆነው እንዲሰሩ ውላ ሲይዞ እንደገና በአዲስ አብረው እንዲሰሩ ማድረግ ነው። ከዚህ በፊት ሁለት መቶ የቤት ሰራተኞችን የምግብ ዝግጅት፣ የቤት አያያዝ እና የህፃን አያያዝ በሚል በቴክኒክና ሙያ ቴክኒክና ሙያ ከኛ ጋር በጋራ ሆኖ ነፃ ስልጠና እንዲያገኙ የሆነበት ምክንያት አለ በእንደዚህ በእንደዚህ አይነት ነው። ግን አሁን ሙሉ ጊዜ የቤት ሰራተኞችን ማግኘት አንችልም። አንቺ እንዳልሽው አሰሪው ፍቃደኛ ሆኖ አይልካቸውም ወደዚህ እኛም ሄደን ስናንኳኳ ደግሞ እኛም እሻይሉና፣ ከሁለት ዓመት በፊት በሀገር አቀፍ ደረጃ የተቋቋመው አንድነት የተሰኘው የኢትዮጵያ የቤት ሰራተኞች ማህበር ሊቀመንበር መሆኗን የገለጸችው ወይዘሮ ሂሩት አበራ ደግሞ ማህበሩ ስነ ልቦናዊና አካላዊ ጉዳቶች፣ አስገድዶ መደፈር፣ የደሞዝ መከልከልና መሰል ጥቃቶች ለተፈጸሙባቸው የቤት ሰራተኞች ፍትህ ለመስጠት መቋቋሙን ገልጸው ሆኖም የህግ ማዕቀፍ ባለመኖሩ ብዙዎች ፍትህ እንደማያገኙ ይናገራሉ። ለዚህ ደግሞ ክፍተት የፈጠረው የሀገሪቱ አሰሪና ሰራተኛ ህግ ነው ይላሉ። አሁን በተሻሻለው አስራ አንድ ሀምሳ ስድስት ሆነ ከዛ በፊት በነበሩት ሶስት ሰባ ሰባት ላይም የቤት ሰራተኞችን ኤክስክሉድ ያደርጋል ማለት አያካትታቸውም ለግል ቅጥር አገልግሎት የሚውሉ ብሎ እነሱም ይልና ለቤት ውስጥ የሚያገለግሉ ሰራተኞች ይላል እና በግል ቅጥር ብሎ ስላላካተታቸው በትክክል አይተነዋል እና ወደፊት የህዝብ ተወካዮች ምክር ቤት ህግ ያወጣለታል፣ ደንብ ያወጣለታል ብሎ እንዲሁ እየቶ ተንጠልጥሎ የቀረ ነገር ነው። የአማራ ክልል ትንሣኤ የቤት ሰራተኞች ማህበር ሊቀመንበር በአንቻየው ተፈራ፣ በሀገር አቀፍም ሆነ በአማራ ክልል ያሉ የቤት ሰራተኞች መንግስትን የሚጠይቁት አንድ ጥያቄ አለ ትላለች። የህግ ከለላ ይኖራቸው። ልክ እንደ ማንኛውም ድርጅት ሰራተኛ አስራ አንድ ሀምሳ ስድስት ላይሆን የድርጅት ሰራተኞችን፣ የፋብሪካ ሰራተኞችን እንዲሁም ደግሞ የሆቴል ሰራተኞችን ያቀፈ ነው። አስራ አንድ ሀምሳ ስድስት እኛንም የቤት ሰራተኞችን ይቀፍልን፣ የአለም ስምምነት አንድ መቶ ሰማንያ ዘጠኝ ይጽዳቅልን ነው ጥያቄያችን። እንዳለም አቀፍም ነው እየጠየቅነ ያለ ነው እንዳገር አቀፍም ነው። በሌላ በኩል የቤት ሰራተኞችም በአሰሪዎቹ ላይ ጥቃት እንደሚፈጽሙ የሚገልጹ አሉ። አቶ መለሰ ግዛት በቤት ሰራተኛቸው ባለቤታቸው መገደላቸውን በህፃን ልጃቸውም ላይ የአካል ጉዳት መድረሱን ይናገራሉ። ያው

ማታ ማታ ነው የምትሰበስበው ብሩ እና ያን ብር ክፍሳ፣ አሁን ጠዋት እኮ ፖርሶዋ አልተገኘም፣ መታወቂያዋም አልተገኘም። ቁም ሰዋተው ተሰብሮ የተገኘ ህግ እንደተባለው የኢትዮጵያ አሰሪና ሰራተኛ ህጉ ክፍተት አለበት በማለት የህግ ባለሙያ የሆኑትን አቶ ጀምበር ወርቄን ጠየቅን። አዲሱ በተሻሻለው የፌዴራል እስሪፋን ሰራተኛ አዋጅ 1156/2011 አንቀጽ 3 ላይ የአዋጁ ተፈጻሚነት ወሰን በሚል ውስጥ ይካተታል አይካተቱ ነው ጥያቄው። የሚሆነው የቤት ሰራተኞች በዚህ አዋጅ ውስጥ እንዲካተቱ አዋጁ አልጋበዛቸውም። ሁ እነሱን በሚመለከት ግን ወደፊት በመመሪያ ሚኒስትሮች ምክር ቤት ሊያካትታቸው ወይንም ደሞ ሊያስተናግዳቸው የሚችልበት ደንብ እንደሚወጣ ያሳያል። ሲታሰር ሚሆን በሰራተኞች የሚደርሱ የመብት ጥሰቶችን ለመከላከል ህግ አውጭ ወደፊት አጥንቶ በጥናት የተመሰረተ ህግ ሊያወጣ ይገባል። ጉዳዩ ይመለከተዋል የተባለው የስራና ክህሎት ሚኒስቴር የስራ ኃላፊዎችን ለማነጋገር ከሁለት ሳምንት በላይ ያደረግነው ጥረት አልተሳካም። የአማራ ክልል ቤት ሰራተኞች ማህበር ሊቀመንበር ባንቻየው የማስተላልፈው መልእክት አለ ብላለች። የቤት ሰራተኞች ሲበደሉ ወደ እኛ ይምጡ ብዙ ጊዜ የሚጮሁበት የሌላቸው ስለሚመስላቸው መሄጃ የሌላቸው ስለሚመስላቸው ነው ይሄ ሁሉ ጫና የሚደርስባቸው። እና ለአሰሪዎችም የምነግራቸው አሰሪም ሲበደል ይምጣ ወደኛ፣ ትክክለኛ የተበደለ ከሆነ ሰራተኛዋም ስትበደል ወደኛ ይምጡ። ምንድን ነው ምናልባት ህጉ እስከሚጸድቅ ድረስ ትክክለኛ ፍርድ ወይም መፍትሄ ያገኛሉ ብዬ መናገር አልችልም፣ ግን ቢያንስ ከብዙ በጥቂቱ ምክር አግኝተው ይሄዳሉ። ያችም ልጅ የበደለች ልጅም በምን ምክንያት እንደበደለች ትጠየቃለች። ከተጠያቂነት አትድንም። ምስክር ካለ አሰሪም ከተጠያቂነት አትድንም። ስለዚህ ሲያስገቡ ደግሞ አሰሪዎች ከደላላ ዝም ብለው አያምጡ። ብዙ ጊዜ ሙያ ሲያጡባቸው ነው የሚደበድቧቸው። እችላለሁ ብለው ገብተው ያን ነገር ሳያገኙ ሲቀሩ ነው ዱላም በደልም የሚደርስባቸው እና ከደላላ ሲያመጡ የመጀመሪያው ማድረግ ያለባቸው ሙያ እንድትችል ማሳየት ነው። ምንጊዜ መደላላ ሲያመጡ ትችላለች ቢባሉም እንኳን እንደማትችል ማሰብ አለባቸው። የቤት ሰራተኞች በማህበር ተደራጅተው መብታቸውን እንዲጠይቁ የረዳቸው ሲቢኤም የተሰኘ ግብረሰናይ ድርጅት መሆኑን የማህበሩ አመራሮች ጠቅሰዋል። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ከኛ ጋር ስለሆናችሁ እናመሰግናለን። የእግር ኳስ ፈርጥ ሆኖ ለዘመናት የቆየው ፔሌ ባለፈው ሳምንት ሕይወቱ ማለፉ ተሰምቷል። የዚህ ኮከብ እግር ኳስ ተጫዋች የቀብር ስነስርዓትን በነገ እለት የሚፈጸም ይሆናል። ስለ ተጫዋቹ አስተያየት ጠይቀው ነበረ የአሜሪካ ድምጽ ዘጋቢዎች፣ እሱን እንከታተል ኤድሰን አራንስ ዶ ናሲሜንቶ ትክክለኛ መጠሪያ ስሙ ነው። በይበልጥ ፔሌ በሚል ቅጽል ስሙ የሚታወቀው ብራዚላዊው የእግር ኳስ ንጉስ ሶስት የዓለም ዋንጫ በማንሳት ብቸኛ ተጫዋች የሆነው ፔሌ በአንጀት ካንሰር ህመም ሲሰቃይ ቆይቶ በ82 ዓመቱ ትናንት ሐሙስ ታህሳስ ሀያ ይህችን ዓለም ተሰናብቷል። በአንድ ወቅት ፊፋ የሀያኛው ክፍለ ዘመን ታላቅ ተጫዋች ብሎ የሰየመው ፔሌ ለዓለም እግር ኳስ ጉልህ አስተዋጽኦ እንዳደረገ ብዙዎች ይስማማሉ። ፔሌ በዘመኑ በኢትዮጵያውያን ላይም ከፍተኛ ተጽዕኖ ስለመፍጠሩ በአዲስ አበባ ስታዲየም አካባቢ አግኝተን ያነጋገር ናቸው የተጫዋቹ አድናቂዎች ተናግረዋል። ግሩም ወርቁ፣ ኢትዮ ቴሌኮም ሰራተኛ ነኝ። ፔሌ የእግር ኳስ ጀግና ማለት ነው። እግር ኳስ ከተፈጠረ ጀምሮ እንደ ፔሌ የሚሆን እኔ አላየው፣ በታሪክም አይቻለሁ። በፊት በነበሩ ሚዲያዎች በቴሌቪዥን እናየው ነበር። ዝናውም እንደዚሁ በጣም የናኘ ነበር። ፔሌ በጣም ጥበበኛና ለዓለም ፉትቦል ደግሞ ትልቁን ነገር ያበረከተ የዓለም ዋንጫን ደግሞ ልዩ የሚያደርገው ፔሌን በ1958፣ በ1962ና በ1970 ላይ ዋንጫ ሶስት ጊዜ ዓለም ዋንጫን የወሰደ ብቸኛው እግር ኳስ ተጫዋች ነው። የኢትዮጵያ ተጫዋቾች ድሮ የምናውቃቸው እነ መንግስት ወርቁ፣ እነ ሸዋን ግዛ ጎናፈር፣ እነ አዋድ መሐመድ የሚባሉት ብዙ ተጫዋቾች ነበሩ። በተለይ ኢትዮጵያ ወርቃማ ዘመን ፉትቦል የነበረው የአፍሪካ ዋንጫ ለምሳሌ እዚህ ሲቀር፣ የአፍሪካ ዋንጫ ሲቀር የነበረው ጥበብ ከፍተኛ ነበር። ያ ምንድን ነው የነ ፔሌን የብራዚልን ፉትቦል በመጫወታቸው አንድ ወቅት እነዚህ ዛሬ እንደዚህ ምዕራብ አፍሪካ የሚቀልዱብን በጣም እንቃቸው ነበር በወቅቱ በእነ መንግስት ወርቁ ጊዜ ምክንያቱም ክህሎታቸው ብዙ ስላልነበረ የነፔሌ የክህሎት የኳስ ክህሎት ከፍተኛ አስተዋጽኦ ነበረው ለእኛ ተጫዋቾች፣ እና ጥሩ አርአያ ሆኖ ነበር ለእኛ ተጫዋቾች ብዬ ነው የምገልጸው። ፔሌ ይርዳቸው ደምሴ ይባላሉ። በዛን ጊዜ የኢትዮጵያ ቴሌቪዥን ነው ያስተላልፎ። በዛን ጊዜ ትልቅ አክብሮትና ትኩረት እናደረግልበት ነበር። ታዳጊዎች በሙሉ ያው የእሱ ስም ሲነሳ ወደፊት መሆን የሚፈልጉት እንደሱ ነው። ከባዶ እግር ጀምሮ እስከ ጀራጫማ በሰፈርም በተለያየም ቦታ ባገኙት አጋጣሚ ምን ትሆናላችሁ ተብሎ ሲጠየቁ ራሱ እንደ ፔሌ ነው ስለሚሉ ለትውልዱም ትልቅ አርያ ጥሎ ያለፈ አቶ ተካሊም ብራኔ ይባላለው። በዛን ዘመን በቴሌቪዥን በማየት ነው እዚ የሆነ ነበረ። ቱፎዞ የነበረው የፔሌ ጉዳይ በጣም ስሜት ሁሉም አለው። ብራዚል ካላሸነፈ እኛም ፉትቦል ማናይም ነበረ። የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች የነበሩትና በዘመናችን የኢትዮጵያ እግር ኳስ የእውቅና ማማ ላይ የደረሱ ተጫዋቾችንም ያፈሩት የወንድማማቾቹ ዮርዳኖስ አባይና ስምኦን አባይ አባት አቶ አባይ ጌታውን ደግሞ ስለ ፔሌ ያላቸውን ትውስታ ከድሬዳዋ ጫውተውናል። ቆሜ እንደተነገረኝ ምክንያቱም ፊቴ የሺህ ዘጠኝ መቶ ሃምሳ ስምንት እሱን በብላክ እንትን ነው ፊልም ላይ ያየሁት ከስዊድን ጋር ስጫወቱ ፋይናል፣ እንዴት እንዴት እንዳገባ እንዴት ኳስ አንዷን ከመጣችሁን ኳስ እንዲህ አልፎ ገና ሳትቆም ኳሷ እንዴት እንደመታት፣ 17 ዓመት ልጅ ነው እሱ ሁሉ እዚያ ላይ። ከዛ ደግሞ በደንብ ያየሁት የቱን መሰለ ሺ ዘጠኝ መቶ ሰባ እንደ ኤሮፓ አቆጣጠር በእኛ ስልሳ ሁለት ከጣሊያን ጋር ፋይናል ደርሶ አራት ለአንድ ያሸነፉበትን አንድ ኳስ ከዛ ሰጠው። ጓደኛው ነው ግን ነው የ1956 እንግሊዝ ላይ የተደረገውን ከጋሪንቻ ጋር ነበሩ ሁለቱ። ጋሪንቻ ከዛ በኋላ ነው ያቆሙ። ፔሌ ግን ቀጥሎ እስከ 1970 ላይ ተአርምድ ሰርቶ ያንን ሶስተኛ ዋንጫ አገኘ። ሜክሲኮ ላይ ያንን አለም ዋንጫ ጨርሻ፣ ፋይናል ላይ ከጣሊያን ጋር ተገናኙ። ምንጊዜም የማይረሳ መሰለ። በረኛው እዚህ ጋር ነው ለፔሌ ጓደኛው ሲያቀብለው፣ ፔሌ እየሮጠ ኳሷን ይገርምሃል፣ በረኛው ሲወጣ ኳሷን ዘሎ ኳሷ በዚህ ጋር አሾለከና በዚህ ጋር ሄደልህና በረኛው እዚህ መካከል ቀረ፣ እዛ አገኛት ሲመታ በእንጨቱ ሄደች። ዘላለም መላው ዓለም በዚህ ስመጥር የፊት መስመር ተጫዋች ህልፈት የተሰማውን ሀዘን በመግለጽ ላይ ነው። የኢትዮጵያ መንግስትም የፔሌ ከዚህ ዓለም መለየት አሳዝኖኛል ብሏል። ሚኒስቴሩ ለብራዚል መንግስትና ሕዝብ እንዲሁም ለእግር ኳሱ ማህበረሰብ ብሎ ባወጣው መግለጫ በምትሀተኛው ተጫዋች ህልፈት የተሰማውን ሀዘን ገልጿል። አስተያየታቸውን የሰጡን አድናቂዎቹም ሀዘናቸውን እንዲህ ገልጸዋል። ሰው ኖሮ ኖሮ ያልፋል እና እንደሚባለው እንግዲህ በአንጀት የአንጀት ካንሰር ኦር ምናምን የሚባል ነገር በሚዲያዎች እሰማለሁ። በጣም አዝኛለሁ። በጣም ትልቅ አዘን የተሰማን ሁላችንም ቴሌም በጣም የምንወደው እና አድናቂ ነን። በእግር ኳስ ዓለም ውስጥ ፈርቀዳጅ ነው ማለት ይቻላል። እነ ጸባዩ ባሪው እግዚአብሔር እንግዲህ የፈቀደውን ሁሉ አድርጎ በመጨረሻ ነፍሱን በገነት ያኖርልን እንላለን። በጣም ውስጤን የተሰበረው ፔሌ ማለት በጣም በጣም አለምን የሚያስደንቅ ትልቅ ክብር ያለን ሰው ነው። ፔሌ መሰለ ተጫዋች በአለም ይፈጠራል ብዬ አላስብም። ከፔሌ በፊት የአለም እግር ኳስ እስከዚህ የብራዚልን ፉትቦል አልታወቀም። ልክ ፔሌ 10 ቁጥር ለብሶ 1958 የዓለም ዋንጫ ሲወስዱ 17 ዓመቱ ያንን ታሪክ ሰራ። ከዛ በኋላ ብዙ ታሪኮች ሶስት የዓለም ዋንጫ ያቺ የእሱ አስር ቁጥር ለዓለም ፉትቦል ከፍተኛዋን አስተዋጽኦ ነው ያደረገችው። እችን አስር ቁጥር ደግሞ የዓለም ዝነኛ ተጫዋቾች ነው የሚለብሷት ሌ መቴ ዘላለም የሚዘከር ሰው ነው። በፔሌ ህልፈት ሀዘናቸውን ከገለጹት መካከል የሆኑት የፊፋ ፕሬዚደንት ጂያን ኢንፋንቲኖ ፔሌ፣ ችሎታውና የፈጠራ ብቃቱ ተወዳዳሪ የለውም፣ ሌላ ማንም ተጫዋች ሊያልማቸው እንኳን የማይችላቸውን ነገሮች አድርጓል ብለዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባተንና አዲስ ቸኮልን ለዘገባው አብዝተን እናመሰግናለን። አስከትለን የምናልፈውም ወደ ስፖርት ነው። ለተሰንበት ግደይና በሪሁ አረጋዊ የአርባኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድርን አሸንፈዋል። ከአርብ ዕለት ጀምሮ በተካሄዱ የእንግሊዝ ፕሪምየር ሊግ ጨዋታዎች ደግሞ አርሰናል መሪነቱን ሲያጠናክር፣ ማንቸስተር ሲቲ ነጥብ ጥሏል። ኬኔዲ አባተ ይቀጥላል። አርባኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር በሱሉልታ ከተማ ተካሄደ። አመታዊው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር ትናንት እሁድ ታህሳስ 23 2015 ዓ.ም ከጠዋቱ ሁለት ሰዓት ጀምሮ በሱሉልታ ከተማ በድብልቅ ሪሌ ተጀምሮ በ10 ኪሎ ሜትር የአዋቂዎች ውድድር ነው የተጠናቀቀው። በ10 ኪሎ ሜትር አዋቂ ሴቶች ለተሰንበት ግዳይ በአንደኝነት ስታሸንፍ፣ ጌጤ ያለማየሁ ሁለተኛ፣ መቅደስ አበበ ሶስተኛ ሆነው አጠናቀዋል። በአዋቂ ወንዶች ምድብ ደግሞ በሪሁ አረጋዊ አንደኛ ታደ ቤተሰብ ወርቁ ሁለተኛ፣ ጌታነ ሞላ ደግሞ ሶስተኛ በመሆን ውድድራቸውን ጨርሰዋል። በስምንትና በስድስት ኪሎ ሜትር ወጣት ወንዶችና ሴቶች እንዲሁም በድብልቅ ሪሌ ምድቦችም ውድድሮች ተካሂደው አሸናፊዎቹ ሽልማታቸውን ተረክበዋል። ከ ሃምሳ ዓመት በላይ በሆኑ አንጋፋ አትሌቶች መካከል በተደረገው ውድድር አብደላ ሱሌይማን፣ አያሌው እንዳለ ና ጋፊ አባይ ከአንደኛ እስከ ሶስተኛ በመውጣት አሸንፈዋል። ከ ሃምሳ ዓመት በታች አንጋፋ አትሌቶች ባደረጉት ውድድር ደግሞ አሰፋ ጥላሁን፣ ተስፋዬ ያያ ና እሱ ባለው አስናቀ በቅደም ተከተል ከ ከአንድ እስከ ሶስት ያለውን ደረጃ ይዘው ማሸነፋቸውን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። ከአርብ ጀምሮ በተካሄዱ የእንግሊዝ ፕሪምየር ሊግ ጨዋታዎች አርሰናል መሪነቱን ሲያጠናክር ተከታዩ ማንቸስተር ሲቲ ነጥብ ጥሏል። ከሜዳው ውጭ ከብራይተን ጋር የውድድር አመቱን አስራ ስድስተኛ የሊግ ጨዋታ ያደረገው አርሰናል አራት ለሁለት በማሸነፍ ከተከታዩ ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ ሰባት ከፍ አድርጓል። የአምናው ሻምፒዮን ማንቸስተር ሲቲ ከኤቨርተን ጋር አቻ መለያየቱ ለልዩነቱ መስፋት ምክንያት ሆኗል። ማንቸስተር ዩናይትድ ደግሞ ወልቨር ሃምፕተንን አንድ ለዜሮ በሆነ ጠባብ ውጤት በማሸነፍ ደረጃውን አሻሽሎ ወደ አራተኛ ከፍ ሲል፣ ሊቨርፑልም ሌይስተርን ሁለት ለአንድ አሸንፏል። ከመዋዠቅ አቋሙ ያልወጣው ቶተናም በሜዳው በአስቶን ቪላ ሁለት ለዜሮ በመሸነፍ አንድ ደረጃ ዝቅ ብሎ አምስተኛ ላይ ተቀምጧል። ቼልሲም ከኖቲንጋም ፎረስት ጋር አንድ እኩል ተለያይቶ ነጥብ ጥሏል። በሌሎች ጨዋታዎች ብሬንትፎርድ ዌስትሃምን፣ ክሪስታል ፓላስ ቦርንማውዝን፣ ፉልሃም ደግሞ ሳውዝሃምፕተንን ሲረቱ፣ ኒውካስልና ሊድስ ዩናይትድ አቻ ተለያይተዋል። በስፔን ላሊጋ ደግሞ ሪያል ማድሪድ በመጨረሻዎቹ ደቂቃዎች የባላንዶ ዘወሩ አሸናፊው ካሪም ቤንዜማ ባስቆጠራቸው ሁለት ግቦች ቫላዶሊድን ሲረታ የሊጉ መሪ ባርሴሎና ከኤስፓኞል ጋር አንድ እኩል በመለያየት ነጥብ ጥሏል። የፈረንሳይ ሊግ አንድን እየመራ የሚገኘው ፒኤስጂ ደግሞ በተከታዩ ሌንዝ ሶስት ለአንድ በመሸነፍ ከመጋቢት ወር ጀምሮ የመጀመሪያ ሽንፈቱን አስተናግዷል። በመጨረሻም ክርስቲያኖ ሮናልዶ በእግር ኳስ ታሪክ ከፍተኛ በተባለ ደሞዝ የሳውዲ አረቢያውን አልናስር ክለብ ተቀላቅሏል። የፖርቱጋሉ አምበል ማንቸስተር ዩናይትድን በመተቸት ባደረገው አወዛጋቢ ቃለ ምልልስ ምክንያት ከክለቡ ጋር ከተለያየ በኋላ ከሁለት ወራት በላይ ክለብ አልባ ሆኖ ነበር የቆየው። ባለፈው አርብ ታዲያ ሮናልዶ በአመት ከ177 ሚሊዮን ፓውንድ በላይ በሆነ ክፍያ ከሳውዲ አረቢያው አልናስር ጋር እስከ አውሮፓውያኑ 225 ድረስ የሚያቆየውን ውል ፈርሟል። ሮናልዶ ከሳውዲው ክለብ የሚያገኘው ክፍያ በታሪክ ትልቁ የእግር ኳስ ደሞዝ ነው። የ37 ዓመቱ የአምስት ባለንዶር አሸናፊ ሮናልዶ በተለየ ሀገር፣ አዲስ የእግር ኳስ ሊግ ለመለማመድ ጓጉቻለው ሲል ከፊርማው በኋላ ተናግሯል። ሮናልዶ አክሎም በአውሮፓ እግር ኳስ ለማሸነፍ ያሰብኩትን ሁሉ በማሸነፍ የእድለኛ ነኝ፣ አሁን ደግሞ በኢሲያ ልምዴን ለማካፈል ትክክለኛው ጊዜ እንደሆነ ይሰማኛል ብሏል። የዘጠኝ ጊዜ የሳውዲ ሊግ ሻምፒዮናው አልናስር ፊርማውን ተከትሎ ታሪክ እየተሰራ ባ ነው ሲል ገልጿል። የሮናልዶ ክለቡን መቀላቀል ሊጋችንን፣ ሀገራችንንና መጪውን ትውልድ ያነሳሳል ሲልም ክለቡ አክሏል። ሮናልዶ ባለፈው የዝውውር መስኮት አልሂላል ከተባለ ሌላ የሳውዲ ክለብ በ305 ሚሊዮን ፓውንድ ዓመታዊ ክፍያ የዝውውር ጥያቄ ቀርቦለት የነበረ ቢሆንም በማንቸስተር ዩናይትድ ደስተኛ መሆኑን ገልጾ ጥያቄውን ውድቅ አድርጓል። በዩናይትድ ቤት በሳምንት 500 ሺህ ፓውንድ ደሞዝ ይከፈለው የነበረው ሮናልዶ ክለቡን ከተቸበት ቃለ ምልልስ ጋር ተያይዞ ከሰባት ወራት በላይ የቀረውን ኮንትራቱን በማፍረስ በስምምነት መለያየቱ አይዘነጋም። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ መደመጡን መታየቱን ይቀጥላል። ዝግጅቶቻችንን በምን እንደምታገኟቸው እናስተዋውቃችሁ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቤና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ እንዲሁም ደግሞ ዝግጅቶቻችን ላይ በሳምንት ሁለት ቀን ውይይቶች የምናካሄድ ይሆናል። አስተያየት ጥያቄ ካላችሁ፣ ውይይቶቻችን ላይ መሳተፍን ከፈለጋችሁ በቪያ መሀሪክ የፌስቡክ ገጽ ላይ ለጋቢና ቪ እያላችሁ መልእክታችሁን፣ ብታስቀምጡልን ስልክ ቁጥራችሁ የምትተውልን እኛም መልሰን እንደውላችኋለን። ከናንተ አስተያየታችሁን እንሰበስባለን። አስከትለን የምናቀርብላችሁ ደግሞ የጤና ቴክኖሎጂ ነው። ማየት የተሳናቸውን የሚያግዝ የሚያነብ መነጽር ተሰናዷል። በሱ ዙሪያ የተጠናቀረውን ዘገባ ነው የምናቀርብላችሁ። ሜሻች ኦዲዮን በትምህርት ቤቱ ቅጽር ግቢ ወደሚገኘው የቴክኖሎጂ ክፍል እየሄደ ነው። ዛሬ ለትዕይንት የቀረበው የቴክኖሎጂ ስራም ለንባብ ያግዘዋል። የ17 ዓመቱ ኦዲዮን ከውልደቱ አንስቶ ማየት የተሳነው ሲሆን ከናይጄሪያ ግዙፍ ከተሞች አንዷ ወደሆነችው ሌጎስ ለትምህርት መጥቷል። ኦዲዮን ሙዚቀኛ ነው። ታዲያ ብሬል ብቻ በማንበብ ዓለምን መረዳት እንዴት ሊሳካ እንደሚችል ያሳስበዋል። ይህንን መተግበሪያ እመርጠዋለሁ። አሁን የማነበው በብሬል ላይሆን ይችላል፣ ነገር ግን ይሄ መተግበሪያ ነገሮችን ለመለየት ይረዳኛል። የኦዲዮን ተስፋ የታደሰው በናይጄሪያ በተሰራው ቪንሳይት በተሰኘው የስራ ፈጣሪ ድርጅት አማካኝነት ነው። ይሄ ተቋም የጽሑፍና የድምጽ መልእክቶችን የሚተረጉም መተግበሪያን ጨምሮ ብዙ ነገሮችን አምርቷል። የተቋሙ ዋና ስራ አስፈጻሚ ኬላዎ ቶሚ አሁን ላይ መተግበሪያውን ከአይን መነጽር ጋር ለማዋሃድ እየሰሩ ይገኛሉ። መነጽሩ መተግበሪያው የሚሰራውን ነገር የሚሰራ ሲሆን ተመሳሳይ ቴክኖሎጂ እየተጠቀመ ነው። ይሄ መነጽር ማየት የተሳናቸው እንዲያነቡ፣ ገንዘብና በአካባቢያቸው ያሉ ቀለሞችን እንዲለዩ የሚያደርግ ሲሆን በጊዜ ሂደት ደግሞ እይታ እንዲሻሻል ያደርጋል። ኬላው ይህ ሀሳብ የመጣለት አንድ የሚያውቀው ዩኒቨርሲቲ የሚማር ማየት የተሳነ ወዳጁ በንባብ ችግር ምክንያት ትምህርት ማቋረጡን ከነገረው በኋላ እንደሆነ ይናገራል። የዓለም የጤና ድርጅት በዓለም ላይ ካሉ ማየት ከተሳናቸው ውስጥ ከ15 በመቶ በላይ የሚሆኑት አፍሪካውያን እንደሆኑ አስታውቋል። አብዛኞቹም ሕይወትን ለመግፋትም ሆነ በትምህርታቸው ስኬታማ ለመሆን የሚያግዙ የመርጃ መሳሪያዎች እጥረት እንዳሉባቸውም አስታውቋል። ቪንሳይት የተሰኘው ተቋምም አጋዥ መሳሪያዎቹ በተለያዩ ትምህርት ቤቶችና ተቋማት ውስጥ አገልግሎት እየሰጠ እንደሆነ ጠቅሶ እስካሁን ድረስም አምስት ሺህ መሳሪያዎችን ሸጫለሁ ብሏል። ጋቢና ቬ የአዲሱ ትውልድ ድምጽ እየተገባደደ ነው። እለት ለት በትምህርት በጤና በስነ ውበት እንዲሁም ደግሞ መዝናኛና ቴክኖሎጂ ሌሎችም ዘገባዎችን ወደ እናንተ የምናደርስ ይሆናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማህሪክ ላይ ለጋቢና ቬ እያላችሁ ልታደርሱን በአክብሮት እንጋብዛለን። አሁን ደግሞ ወደ ሙዚቃ ነው የምንሻገረው። And I don't wanna go if you're not along for the ride I used to be so free, but now my hands are tied And I don't want you to let me go Oh no, no, no So, every single time that I go through I find myself looking for you Eyes. i see a pretty face and i'm in line i wanna leave it all behind for my lady love if i could have stopped myself from falling then maybe i still could stand to be without you and be my own man but in every sound i hear you calling የተከበራችሁ አድማጭ ተመልካቾቻችን የሰኞ ምሽት ታህሳስ 4 2015 ዓ ም የጋቢና መሰናደው እዚህ ላይ ተጠናቋል ኤደን ገረመው መርሃ ግብሩን በመምራት ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል ከመላ የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር እንሰናበታለን ጤና ይስጥልን